The American Dims Radio Tabernacle. ሐዋሳ ከምንሄድ ሰብሰብ ብለን እዚህ አካባቢ ያለን ሰዎች ክልል ብንሆን፣ ውጪ ይቀንሳል፣ ጊዜ ይቀንሳል፣ ልማት ይፋጠናል። ያላችሁትን ደግሞ በዝርዝር አጥኑት፣ ተወያዩ። በአንድ መድረክ የሚመለስ ጉዳይ አይደለም። ከሁን ክትል ጠቅላይ ሚኒስትሩን ጠይቄያቸው ነበር ለምን ዛሬውኑ ቦንጋ ክልል አይሆንም ብዬ ስጠይቃቸው፣ አይ ለሱ እኮ ስልጣን የለንም። ኛ እሳቸው ልምድ ስላላቸው በምክሪቸው አማከርኳቸው። ጠቅላይ ሚኒስትር አብይ አህመድ እሁድ በደቡብ ክልል ከከፋ ዞን ነዋሪዎች ጋር በተወያዩበት ወቅት ከተናገሩበት መድረክ የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። በምስራቅ ሐረርጌ ዞን ጎሮጉት ወረዳ በደረሰ የመኪና አደጋ አስር ሰዎች ሲሞቱ ሌሎች አምስት ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱን የምስራቅ ሐረርጌ ዞን ፖሊስ አስታወቀ። የዚህንም ዝርዝር ይዘናል። አድማጮች በመጽሔት ክፍለ ጊዜ ይቀርባል። አሁን ርዕሰ ዜናዎችን እናሰማለን። በነ ብሪጋደር ጄኔራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። ኬንያ ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች የህገወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጸ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ፓርዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም 6 2012 ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በእነ ብሪጋዴር ጄኔራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። አስቴር ምስጋናው ዝርዝር አላት። የአማራ ክልል ጠቅላይ ፍርድ ቤት በእነ ብርጋዴር ጀነራል ተፈራማሞ የክስ መዝገብ የጊዜ ቀጠሮ ይግባይ ላይ ውሳኔ ለመስጠት ለመስከረም 21 2012 ዓ ም ቀጠሮ ሰጥቷል። መርማሪ ቡድኑ በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረበውንና ተጨማሪ የምርመራ ጊዜ ቀጠሮ አስፈላጊ አይደለም ብሎ የዘጋውን መዝገብ ነው ዛሬ ለጠቅላይ ፍርድ ቤቱ ሰበርሰሚ ችሎት ይግባይ በማለት ያቀረበው። የተጠርጣሪ ጠበቆች ለችሎቱ እንዳስረዱት መርማሪ ቡድኑ አስፈላጊ ማስረጃዎችን ሲያሰባስብና ሲያደ መቆየቱን ጠቁመው መርማሪ ቡድኑ ተጨማሪ የጊዜ ቀጠሮ እንዲሰጠው ቢጠይቅም ከፍርድ ቤቶቹ በተሰጠው ጊዜ አዳዲስ ማስረጃ ማቅረብ ባለመቻሉ መዝገቡን መዝጋታቸውን አስረድተዋል። መርማሪ ቡድኑ ለሰበር ሰሚ ችሎት ይግባኝ ማቅረብ ከጀመረበት ከአርባ ቀናት በላይ ቢሆንም አዳዲስ ማስረጃ ማቅረብ እንዳልቻለ ገልጸዋል። የምርመራ ቡድኑ በበኩሉ ወንጀሉ ውስብስብ ቢሆንም በተሰጠው ጊዜ ጉዳዩን የማጣራት የሰው የሰነድና የቴክኒክ ማስረጃዎችን የማሰባሰብ ስራ በመሰራቱ ከሁለት መቶ ሰባ ተቀጣሪዎች ከሰባ እስከ ሰማን ያህሉ እስኪቀሩ ድረስ መለቀቃቸውን ገልጿል። ነገር ግን የምርመራ ቡድኑ 134 ማስረጃ ያለው ሰነድ እና 400 ገጽ የፎረንሲክ ምርመራ ማስረጃ ቢያቀርብም ፍርድ ቤቶቹ ሰነዱን ሙሉ በሙሉ ሳይመለከቱ የምርመራ መዝገቡን ብቻ በማየት የጊዜ ቀጠሮ መዝጋታቸውን በቅሬታ አቅርበዋል። አሁንም የምርመራ ቡድኑ ተጨማሪ ጊዜ እንደሚያስፈልገው አመልክቷል። የሁለቱን ጉዳይ ያደመጠው ችሎቱም የቀረበው የሰበር አቤቱታ በመሆኑና አሁን ላይ ደግሞ መደበኛ ፍርድ ቤት ስራ ባለመጀመሩ መደበኛ ፍርድ ቤቱ ስራ የሚጀምረው መስከረም ሀያ 2012 ዓ ም በመሆኑ ጉዳዩ በሰበር ሰሚ ችሎት በአምስት ዳኞች የሚታይ በመሆኑ በመደበኛነት ለማየትና የጊዜ ቀጠሮ ውሳኔ ለመስጠት ለመስከረም 21 2012 ዓ ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለዘገባ እናመሰግናለን። ኬንያ ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጠ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። የኬንያ መንግስት ከዋናው ድንበር መተላለፊያ ውጭ ያሉት የንግድ መስመሮች ለደህንነት ስጋት ናቸው፣ ሀገሪቱንም ገቢ እያሳጧት ነው በሚል ከባለፈው ሳምንት መጨረሻ ጀምሮ ዝግ ማድረጉን አስታውቋል። የኬንያ ሀገር ውስጥ ገቢ ባለስልጣን በሞያሌ ምንም እንኳን ዋናው የገቢና ወጪ ንግድ መቆጣጠሪያ ቢኖርም ነጋዴዎች ግብር ላለመክፈል ኬላ የሌላቸውን መንገዶች ስለሚጠቀሙ ሀገሪቱ በቀን እስከ 30 ሺ ዶላር እያጣች እንደሆነ አስታውቋል። ነገር ግን የኬንያ መንግስት የወሰደው እርምጃ ነዋሪዎችን ይጎዳል ብለዋል ለአሜሪካ ድምጽ ድምፅ አስተያየታቸውን የሰጡት የሞያሌ ከተማ ነዋሪዎች በንግድ ስራ የሚተዳደሩት አቶ ቃልቻ ዋቆ በነኚህ በታገዱ መንገዶች የሚተላለፉ ቁሳቁሶች ለግብር የሚበቁ አይደሉም ሲሉ ይናገራሉ። ይህ መንገድ በምን ምክንያት እንደተዘጋ አላውቅም። የአካባቢው ነዋሪ ይህንን ውሳኔ አልተቀበለም። ምክንያቱም አሁን ሁሉም ስራ ቁሟል። የከተማይቱ ሰው በንግድ ስራ ነው የሚተዳደረው። ስለዚህ የሀገር ሽማግሌዎች ስለ ሁኔታው መፍትሄ ለማፈላለግ እየተወያዩ ናቸው። ኅብረተሰባችን በጣም ተጎድቷል። ነዋሪዎች ከኬንያ በሶመሬ በኩል ወደ ኦሮሚያ የሚያዘልቀው መንገድ እንዲሁም በጉለድ በኩል ወደ ኢትዮጵያ ሶማሌ ክልል የሚያስተላልፈው የተሽከርካሪ መንገድ ዝግ መሆኑን ተናግረዋል። አቶ ዲደዋሪዮ የሞያሌ ወረዳ ንግድ ቢሮ ኃላፊ ናቸው። ከኬንያ መንግስት በኩል ይህ እርምጃ ሲወሰድ በኢትዮጵያ በኩል ያለው አስተዳደር መረጃ አለመድረሱን ገልጸዋል። ምንም ምክክር አልተደረገም። መዘጋቱን ብቻ ነው ከኬንያ መንግስት ባለሥልጣናት የሰማ ነው። በሁለቱ መንግስታት መካከል የተደረገ ምንም ውይይት የለም። አቶ ዲዳ ዋቆ ውሳኔው አነስተኛ ገቢ ያላቸው የሙያሌ ከተማ ነዋሪዎችን ስለሚጎዳ የኢትዮጵያ ሞያሌ አስተዳደር ስለ ሁኔታው የኬንያ መንግስት ኃላፊዎችን እያማከረ ነው ብለዋል። እንደ አቶ ዲዳ በኬላ በኩል ይተላለፋሉ የተባሉት በሙሉ ለቀረት የማይበቁ የፍጆታ ይቃዎች ናቸው። የኬንያ መንግስት ግን ለደህንነትና ግብር ለመሰብሰብ መንገዶቹ ዝግመውን እንዳለባቸው ነው ያስታወቀው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞን ለዘገባው እናመሰግናለን። አድማጮች የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ፓርዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ሰው በተሰበሰበበት ወታደራዊ ቦታ አጠገብ ፈንጂውን ሲያፈነዳ ፕሬዝዳንቱ ንግግር ለማድረግ ቀርበው እንደነበር ተዘግቧል። ሕንጻ ውስጥ ከነበሩት ሰዎች ጉዳት የደረሰበት ሰው የለም። የምርጫ ዘመቻውም ከጥቃቱ በኋላ ቀጥሏል ሲሉ የአፍጋኒስታን የአገር ውስጥ አስተዳደር ሚኒስትር ቃል አቀባይ ናስራት ራሂሚ በትዊተር ጠቁመዋል። የአፍጋኒስታን ታሊባን ለጥቃቱ ኃላፊነት ወስዷል። ሕዝቡ በምርጫ ዘመቻና ከምርጫ ጋር በተያያዙ ተግባሮች ከመገኘት እንዲቆጠብ አስጠንቅቋል። በምርጫ እንቅስቃሴዎች ላይ ጥቃቶች ማካሄድ እንደሚቀጥልም አስታውቋል። ዩናይትድ ስቴትስ ባለፈው ሳምንት መገባደጃ ላይ በሳውዲ አረቢያ የነዳጅ ዘይት ማከማቻዎች ላይ የነዳጅ ዘይት ማመንጫዎች ላይ በሰው አልባ አውሮፕላን ወይም ድሮን ጥቃት የተፈጸመችው ኢራን ናት የሚል ድምዳሜ ላይ ደርሳለች። የሳውዲ አረቢያ ንጉሥ ሳልህ ሳልመን ሀገራቸው የፍሬዎች ጥቃት ያሉትን የመከላከል ብቃት አላት ነው ያሉት። ይሁንና ዓለም አቀፍ ማህበረሰብ አጥፊዎችን በግልጽ እንዲጋፈትም ጥሪ ማድረጋቸው ተዘግቧል። ጥቃቱ ግማሽ የሀገሪቱን የነዳጅ ዘይት ምርት አውድሟል። የሳውዲ መንግስት በጥቃቱ የኢራን መሳሪያዎች ጥቅም ላይ ውለዋል የሚለውን ክስ ደግሟል። ያቀረበው ማስረጃ ግን የለም። የሳውዲ ካቢኔ በገለጸው መሰረት ቅዳሜ ውድቅት ላይ የተፈጸመው ይህ ጥቃት የአገሪቱ ዕለታዊ የነዳይ ዘይት ምርት በአምስት ነጥብ ሰባት ሚሊዮን በርሜል እንዲቀንስ ያደረገ ነው። ዓለም አቀፍ ደህንነትና የነዳይ ዘይት አቅርቦትን አደጋ ላይ ጥለዋል ተብሏል። እስራኤል በስድስት ወራት ውስጥ ለሁለተኛ ጊዜ ጠቅላላ ምርጫ እያካሄደች ነው። የቀድሞ ወታደራዊ ኃላፊ ቤኒ ጋንስ ጠቅላይ ሚኒስትር ቤንያሚን ነታንያሁን እየተገዳደሩ ነው ተብሏል። ሁለተኛ ምርጫ እንዲካሄድ የተጠራው ባለፈው መያዝያ ወር ከተደረገው ምርጫ በኋላ ነተንያሁ ከምክር ቤቱ 120 መቀመጫዎች ቢያንስ 61 መቀመጫዎች ያለው የብዙሃን የጥምረት መንግስት ለመመስረት ባለመቻላቸው ነው። እስራኤል ውስጥ በዘልማድ ከ65 እስከ 70 ከመቶ ህዝብ ለምርጫ ይወጣል። በዛሬው ሁለተኛ ዙር ምርጫ ግን ብዙ ሰው ላይመርጥ ይችላል የሚል ስጋት ነበረ። ሆኖም ግን ሰው በብዛት እየታየ መሆኑ ተገልጿል። በመጨረሻም አንድ የቻይና መንግስት ባለስልጣን በመጪው ወር በከፍተኛ ደረጃ የሚካሄድ የንግድ ንግግር እንዲቀጥል ለማመቻቸት ወደ ዩናይት ስቴትስ እንደሚጓዙ ቤጂንግ አስታወቀች። የመንግስቱ ይዞታ የሆነው ሽንዋ የዜና አገልግሎት በገለጸው መሰረት ምክትል የገንዘብ ሚኒስትሯ ሊያኦሚን ነገ ዋሽንግተን ይገባሉ። ዋሽንግተን ለሚካሄደው ከፍተኛ ደረጃ የተሰጠው ድርድር ለማመቻቸት ሲሉ ከፕሬዚዳንት ትራምፕ አስተዳደርና አቻዎቻቸው ጋር ይነጋገራሉ ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ። በ2011 ዓመተ ምህረት ከለውጡ በኋላ ትኩረት ሰጥን ስንሰራባቸው ከነበረው ስራዎች መካከል አንዱና ትልቁ አጠቃላይ የሰላምና የመረጋጋት ስራዎቻችንን የማረጋገጥና ከሕግ በላይነት ጋር ይታዩ የነበሩ በርካታ ችግሮችን ለማረም ጥረት አድርገናል። ከተማው ላይ ያው ብዙ ችግሮች ነበሩ፣ ከጸጥታ ጋር በተያያዘ ማለት ነው። ስለዚህ በዛ ዓመተ ምህረት ይሰራሉ ተብለው ከታቀዱት 183 ፕሮጀክቶች ወደ 53ቱ ናቸው የተከናወኑት። የቀደሙት የሀረሪ ክልል ፕሬዝዳንት አቶ ኦድሪን በድሪ እንዲሁም እርሳቸውን ተከትሎ የሰማችኋቸው የድሬዳዋ ምክትል ከንቲባ አቶ መሐመድ አህመድ ቡህ ናቸው ያለፈውን 2011 ክንዋኔዎቻቸውን ከገመገሙበትም የተወሰደ ነው። በሁለተኛው አጋማሽ ይቀርባሉ፣ ጠብቋቸው። አሁን የእለቱን አቢር እስ ከከፋ ሕዝብ የምንማረው ብዙ ነገር አለ ያሉት ጠቅላይ ሚኒስትር አብይ አህመድ አካባቢውን መጠበቁንና ከተፈጥሮ ጋር ተስማምቶ መኖሩን አድንቀዋል። አካባቢውን በመጠበቅና የተፈጥሮ ሚዛን በማስተካከል ከዚህ ሕዝብ የሚበልጥ ያደገ ሀገር እንኳን የለም ነው ያሉት ጠቅላይ ሚኒስትሩ ከከፋ ሕዝብ ነዋሪዎች ተወካዮች ጋር በቦንጋ መሰብሰቢያ አዳራሽ ባደረጉት ውይይት በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ላይ ምላሽ ሰጥተዋል። የእስክንድር ፍሬው ዘገባ ከውይይቱ ተሳታፊዎች የአንዳንዶቹን አስተያየትም አክሏል፣ ቀጥሎ ይቀርባል። ተስማምቶ መኖር ከሰው ተስማምቶ መኖር ከአካባቢ ጋር የጠቅላይ ሚኒስትር አብይ አህመድ የቦንጋ ንግግር ካጎላቸው ነጥቦች አንዱ ነው። ከዚህ አንጻር ደግሞ የሚያማልል ልምላሜ ማራኪ መልክዓ ምድር ጠብቆ ላቆየው የከፋ ህዝብ አድናቆታቸውን ገልጸዋል። ሰው ራሱን ማክበር የሚጀምረው አካባቢውን ማክበር የሚጀምረው ከተፈጥሮ ጋር ተስማምቶ መኖር የመቻል ጉልበት ሲኖረው ጭምር ነው። ይህ ከባቢ የተፈጥሮና ድንቅ ባህል መሰረት መሆኑ በእኛ በኢትዮጵያውያን ብቻ ሳይሆን ሁለት ባዮስፌሮች ባለቤት የሆነው ይህ ቀጠና ለዓለም ያስመሰከረው ነገር ቢኖር ከወንድሞቹ ከጎረቤቶቹ ብቻ ሳይሆን ከተፈጥሮ ጋር ተስማምቶ መኖር የሚችል ድንቅ ሕዝብ መሆኑም ጭምር ነው። ተፈጥሮን በመጠበቅ ረገድ የከፋ ሕዝብ ያሳየው ብቃት፣ ያደረገው አስተዋጽኦ በዓለም አቀፍ ደረጃም ሳይቀር ተወዳዳሪ እንደሚያደርገውም ጠቅላይ ሚኒስትሩ አብራርተዋል። ያደጉ ሀገራት በአስፋልት በትምህርት ቤት ተቋማት፣ በጤና ተቋማት፣ በተለያዩ መሠረተ ልማቶች ከእናንተ ይሻላሉ። ነገር ግን በዓለም ላይ የትኛውም የዓለም ክፍል ቢሆን ከናንተ እኩል የሆን እንደሆን እንጂ የበለጠ አካባቢው መጠበቅና የተፈጥሮን ሚዛን ማስተካከል የቻለ የተለየ ህዝብ የለም። በዚህ ስልጡንና ምስኩን ምስጉን መሆናችሁን በማወቅ አሁንም መትከል አሁንም ተፈጥሮን መጠበቅ ተፈጥሮን በመጠበቅ መኩራት፣ ሌሎቹንም ማስተማር ከእናንተ የሚጠበቅ መሆኑን በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። ጠቅላይ ሚኒስትሩ ከከፋ ዞን ነዋሪዎች ተወካዮች ጋር ባደረጉት ውይይትም ለተለያዩ ጥያቄዎች ምላሽ ሰጥተዋል። አዲስ የክልል አደረጃጀት ጥያቄ በተሳታፊዎች በተደጋጋሚ ከተነሱት መካከል ነው። ዞኑ ከደቡብ ክልል ርዕሰ ከተማ ሐዋሳ ያለው ርቀትና ሌሎች እክሎች የአዲሱ አደረጃጀት ጥያቄ መነሻ መሆናቸው በተለያዩ ተናጋሪዎች ተብራርቷል። ከፋ ጠቅላይ ግዛት ተብሎ በአጼ ኃይለሥላሴ ዘመነ መንግስት ስንተዳደር ቆይተናል። ኋላ ላይ በደርግ ዘመነ መንግስትም ከፋ ክፍለ ሀገር ተብለን ስንተዳደር የቆየን ሕዝቦች ነን። ዛሬ ላይ ግን ይሄ ሁሉ ማንነታችን ይሄ ሁሉ ኩራታችን ተጨፍልቆ በምንም እኛ በመሰረቱ ለእኛ ጅማ ቀርባችን ነው። ሚዛን ቀርባችን ነው። ሸካ ወንድማችን ነው። እሱ ከዚህ አዋሳ ሲዳማ ድረስ አንድ ሺህ ኪሎ ሜትር እንድንሄድ ልንገደድ አይገባም ነበር። ከታሪክ አንጻር ከጂኦግራፊ ሎኬሽን አንጻር ልንገደድ አይገባም ነበር። ጠቅላይ ሚኒስትሩ በሰጡት ምላሽ በጉዳዩ ላይ የበለጠ ውይይት እንዲደረግ መክረዋል። አዋሳ ከምንሄድ ሰብሰብ ብለን እዚህ አካባቢ ያለን ሰዎች ክልል ብንሆን ወጪ ይቀንሳል፣ ጊዜ ይቀንሳል፣ ልማት ይፋጠናል። ያላችሁትን ደግሞ ዝርዝር አጥኑት፣ ተወያዩ። በአንድ መድረክ የሚመለስ ጉዳይ አይደለም። ክቡ ምክትል ጠቅላይ ሚኒስትሩን ጠይቅያቸው ነበር። ለምን ዛሬውኑ ቦንጋ ክልል አይሆንም ብዬ ስጠቃቸው አይ ለሱ እኮ ስልጣን የለንም እኛ አሉኝ። እሳቸው ልምድ ስላላቸው በምክሪቾ አማከርኳቸው። እና በሰከነ መንገድ ውይይቱን፣ ምክክሩን፣ ጥያቄውን እንቀጥል፣ ጊዜ እንውሰድ። እኔም አረጋግጥላችሁ የእናንተ ፍላጎት ከሆነና ሁሉ ህዝብ ከተስማማበት የማይሆን አይደለም። በአንድ ጀንበር አትጠብቁት። አሁን ስታጨበጭቡ መልስ ሰጠን ብላችሁ ነው። ዋና ጉዳይ በምክክር በውይይት ካደረግ ነው። ጥናቱ ላይም ችግር ካለ አሁንም ብዙ የከፋ ሞራን እኮ አሉ። ታሪክ የሚያውቁ ጥናቱ ማገዝ የሚችሉ ገብተው ስህተት ነው በዚህ በዚህ በዚህ ምክንያት ጥናቱ ይስተካከል ብለው ከክልሉ መንግስት ጋር ከደህዴን ጋር መወያየት መመካከር እና የሚሻለውን ወደ ላቀ ልማት፣ ወደ ላቀ ሰላም የሚወስድንም መንገድ በጋራ እንፍጠር የሚለውን የሚሻለው ጥያቄዎቻቸው ከሀገሪቱ መሪ ጆሮ መድረሳቸው በራሱ ተስፋ እንደሰጣቸው ያነጋገርኳቸው የከፋ ዞን ነዋሪዎች ሌሎች ተወካዮች አስረድተዋል። የመንግስት ሰራተኛ መሆናቸውን የገለጹት ይደነቅ ዮሐንስ ከውይይቱ ተሳታፊዎች አንዷ ነበሩ። ሰጡት ምላሾች ያው በአንድ ጀንበር የሚፈታ እንዳልሆነ ህዝቡ ትግስተኛ ከሆነ ታጋሽ ከሆነ በመቻቻል፣ በመደመር ማን ለማበት ማን መለጸግበት ጥያቄዎቻችን የማይመለሱበት ምንም ምክንያት እንደሌለ ግን ያው ሁሉም ጥያቄዎች እዚህ መልስ አይሰጣቸውም ሂደት በሂደት ሂደት በሂደት እዛ ካሉት ካቢኔቶቻቸው ጋር ተመካክረው ህዝቡ እዚህ ካመነ እኛ ካመንበት በጎረቤታችን ያሉ ዞኖች ካመኑበት ፌዴራል መንግስቱ ምንም እንደማይቸግረው ግን ሂደት አለው በሂደት እንደሚፈታና እስከዛ ደግሞ ህዝቡ ታጋሽ ሆነው በለመደው ትግስተኝነቱ እንዲጠብቅ የሰጡት ምላሽ እጅግ በጣም አርኪ ነው። በንግድ ስራ ላይ የተሰማሩት መዓዛ አሰፋም ተመሳሳይ ሀሳብ አንጸባርቀዋል። እኛ ክልሉን ስንጠይቅ ዛሬ ተብሎ ዛሬ ምላሽ ይሰጠን አይደለም። በትክክለኛው ተጠንቶ ፍትሐዊ በሆነ መልኩ ተጠንቶ እንደሚመለስም እናምናለን። ለዚህ ቀጣይ የሁሉም ጥያቄ ከሆነ ምላሽ ታገኛላቸው የሚባለው ነገር በራሱ እጅግ ደስ ብሎናል። ከሁሉም በላይ የመለሱልን ምላሽ ደግሞ ቀጣይም ተያይዘን አብረንም በሰላም ሁሉም በጸጥታ ተደጋግፈን እንድንሰራ ነውና እጅግ ደስ ብሎናል። ዛሬ ተብሎ ዛሬ ሆስፒታል አይገነባም ወይ ድልድይ አይገነባም። መሰረተ ልማት በራሱ ጥናት፣ በራሱ በጀት የሚሰራ ነው። ነገር ግን ችግሮቹ እንዳሉ በአይናቸው በተጨባጭ አይተው ይሄዱልናል። ደግሞ አዳራሽ ሙሉ ህዝብ፣ ስቴዲየም ሙሉ ህዝብ፣ የክልል ጥያቄውንም ሌላው ስለጠየቀ ብቻ እንዳልጠየቅን የሁሉ ህዝብ እንደሆነ ስሜቱንም አይተው በመሄዷቸው ብቻ ራሱ እጅግ ኮርተናል፣ ደስ ብሎናል። የከፋ ዞን አዲስ የአደረጃጀት ጥያቄ እያነሱ ካሉ የደቡብ ክልል አስራ ሶስት ዞኖች አንዱ ነው። የክልሉ ገዥ ፓርቲ ደሄደን በሙ ምሁራን አስጠናውት ያለውና በቅርቡ ይፋ የተደረገው ጥናት የደቡብን ክልል ባለበት ማስቀጠል በአንደኛነት የሚመረጥ ጠቃሚ አማራጭ መሆኑን ጠቁሟል። ይህ የማይሆን ከሆነ በሚል በሁለተኛነት ያቀረበው አማራጭ ደግሞ ደቡብን ከሁለት እስከ አምስት ወደሚሆኑ አዳዲስ ክልሎች መከፋፈል ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ዝናሽ ታያቸው ጋር በመሆን በከፋ ዞን ዋና ከተማ ቦንጋ የተገኙት ከትናንት በስቲያ እሁድ ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና መከላከያ ሚኒስትር ለማ መገርሳም አብረዋቸው ተጉዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩ ዘገባ ወደ ምስራቅ ኢትዮጵያ ይወስደናል። በምስራቅ ሀረርጌ ዞን ጎሮ ጉቱ ወረዳ በደረሰ የመኪና አደጋ አስር ሰዎች ሲሞቱ ሌሎች አምስት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የምስራቅ ሐረርጌ ዞን ፖሊስ አስታውቋል። አደጋውን ተከትሎም ምስራቅ ኢትዮጵያን ከመሀል አገር የሚያገናኘው አገር አቋራጭ መስመር ለአራት ሰዓታት ተዘግቶ እንደነበር ተጓዦች ለአሜሪካ ድምፅ ገልጠዋል። ፖሊስ ከአካባቢው ነዋሪዎች ጋር ከተደረገ ምክክር በኋላ መንገዱ መከፈቱንና አደጋ አድራሹንም ለመያዝ ጥረት እየተደረገ መሆኑ ተመልክቷል። አዲስ ቸኮል ዝርዝሩን ይዟል። ከጅጅጋ ወደ አዲስ አበባ ምሽት አራት ሰዓት ላይ በመጓዝ የነበረ ቅጥቅጥ የህዝብ ማመለሻ አይሱዙ በጎረጉቱ ወረዳ መዲሳ ጃለላ ቀበሌ በአካባቢው ሰርግ ላይ የነበሩ ሰዎች ላይ የሞትን አካል ጉዳት አድርሰዋል። የምስራቅ ሐረርጌ ዞን ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ስዩም ደገፋ ስለአደጋው እንዲህ ይናገራሉ። አደጋው ሊደርስ የቻለው በአካባቢው ሰርግ ላይ የቆዩ ሰዎች ከሴቷ ቤት ወደ ወንዱ ቤት ሙሽሮቹን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ ዘጠኝ ሴትና አንድ ወንድ ወዲያውኑ ሲሞቱ በሶስት ሰዎች ላይ ከባድ በሁለት ሰዎች ላይ ቀላል ጉዳት አደጋ ደርሷል በሙሉ ሾፌሮቹ ላይ ምንም አይነት ጉዳት የደረሰ ነገር የለም ግን በድንጋጤ ለጊዜው ከአካባቢው ተሰውረዋል ሌላው አሽከርካሪው ከአካባቢው ተሰውሯል እሱን ይዘን ለፍርድ ለማቅረብ እና የአደጋው መንስኤ ምን እንደሆነ በማጣራት ላይ ነው የምንገኘው። በአሁኑ ወቅት ጉዳት የደረሰባቸው ሰዎች ለሕክምና ወደ ድሬዳዋ ድል ጮራ ሆስፒታል ተልቀዋል። ሆኖም ባይሱዙ ተሳፍሮ የነበሩ ተጓዦች ላይ ምንም የደረሰ ጉዳት የለም ተብሏል። አደጋውን ተከትሎ ምስራቅ ኢትዮጵያን ማለትም ሶማሌና ሀረሪ ክልሎችን የድሬዳዋ አስተዳደርና ምስራቅ ሀረርጌ ዞንን ከመሀል አገር የሚያገናኘው መንገድ ለሰዓታት ተዘግቶ መቆየቱ ለስራ ጉዳይ ከድሬዳዋ ወደ አዲስ አበባ ሲጓዙ የነበሩት አቶ አብይ ሽመልስ ተናግረዋል። እኛ የቆምንበት ሰዓት ሰዓት ይሆናል። አሁን የተለቀቅ ነው። በርካታ አሁን በመንገዴ ላይ በርካታ ተሳቢ መኪና ና ነዳጅ ጫኝ ቦቴዎች እየተጓዙ ነው ያሉት። እንዲሁም የህዝብ ትራንስፖርት መኪናዎች መንገድ ላይ ከድሬዳዋ ተነስተው ወደ አዲስ አበባ የሚሄዱ መኪናዎች አሁን መንቀሳቀስ ጀምረዋል። አሁን ወደ አዲስ አበባ ከድሬዳዋ ሌሊት ተነሱት አሁን ገና ነው ወደ አዲስ አበባ ጉዞ የጀመሩት ማለት ነው አዎ ገና ነው። ሌሊት አስራ አንድ ሰዓት የተነሱት መኪናዎች አሁን ገና ህዝብ ጭነው እዛው ቆጎ አካባቢ ጉዞ ጀምረዋል ወደ አዲስ አበባ። የመኪናው መጨናነቅ በጣም ከፍተኛ ነው። መኪናው ግምት እንግዲህ ያለውን ትራንዚሽን ያቋል የጅቡቲ የሚገቡ የሚወጡ መኪናዎች አሉ። ለግምት የሚያስቸግር የመኪና ብዛት ነው። ያለ ከሰዓት በኋላ አስር ሰዓት አካባቢ ግን መንገዱ መከፈቱን ኮማንደር ስዩምም ያረጋግጣሉ። መንገዱ የተዘጋ ያው እንግዲህ እንደሚታወቀው አስር ሰው በጣም ከፍተኛ ነው። በአካባቢው ነዋሪዎች ሰዎች ናቸው። በእነዚህ ላይ የደረሰው ጉዳት በጣም ዘግናኝና አሰቃቂ ነው። አስከሬኖች አስፋልት ላይ ነበሩ። ጉዳት የደረሰባቸው እነዚህን ሰዎች ተነስተው ወደ ነበሩበት ቦታ መሄድ የሹፌሩ መጥፋት ጋር ተያይዞ ትንሽ ያለ መግባባት ከአካባቢው ነዋሪዎች ጋር ስለነበረ ለተወሰኑ ሰዓታት መንገድ ተዘግቶ ነበር። ከዛ በኋላ ላይ ጸጥታ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ከአካባቢው ነዋሪዎች ጋር ውይይት ከተደረጉ በኋላ መንገዱ ሊከፈት ችሏል። የምሽት ጉዞን በተመለከተ ኮማንደር ስዩም የሚሉት አላቸው። አሁን ትልቁ ችግር የሆነው ምንድን ነው? አንድ የሌሊት ጉዞዎች በሚሄዱበት ሰዓት ያው እንግዲህ የትራፊክ መጨናነቅ አይኖርም ከሚል አንፃር ፍጥነታቸውን መቆጣጠር አይችሉም። ሁለት ወደ አካባቢ የሚመጡት በአካባቢው ላይ ብዙ ጊዜ የነጉ ሰዎች ላይ ሆኑ ይችላሉ። ምሳሌ አድርጌ የመሬት አቀማመጡ ዳገታማ ቁልቁል በጣም ጠመዝማዛ በመሆኑ ጥንቃቄ ማድረግ ይገባቸዋል። አሁን ምሽት ነው። ትራፊኮች ምን ይጠቁማሉ፣ ምን ያስገድዳሉ፣ ምን ይላሉ የሚለውን ነገር ለማየት ራሱ የሚያስቸግር ሰዓት ነው። በአካባቢው የአየር ሁኔታ ዝናብ አለ፣ ጉም አለ። በዚህ ሰዓት ላይ አሽከርካሪዎች በጣም ጥንቃቄ አድርገው፣ ስክነታቸውን ጠብቀው፣ ሕግ በሚፈቅደው መሰረት ማሽከርከር አለባቸው። ሌላው ሙሽራዎች ሁልጊዜ ሰርግ በሚኖርበት ጊዜ እንግዲህ እንደ አካባቢያችን ባህል ከአንዱ ቤት አንዱ ቤት ሙዚቃ በቴፕ ተከፍቶ እየተዘፈነ ነው ከመንደር ወደ መንደር የሚተላለፉት በዚህ ሰዓት ላይ መንገዶች የመኪና መንገድ ትልቅ የትራፊክ ፍሰት ያለበት ነው። ከሀረር ድሬዳዋ፣ ከአዲስ አበባ ሀረር፣ ድሬዳዋ፣ ጅጅጋ ከዚህ እነዚህ ደግሞ ወደ አዲስ አበባ የሚሄድ መኪና በስፋት የሚንቀሳቀስበት ነው። ህብረተሰቡ ከፖሊሱ ጎን ቆሞ ይህን የትራፊክ አደጋ ለማስቀነስ አጋዥ መሆን አለበት። በምስራቅ ኢትዮጵያ ለንግድና ለሰዎች ጉዞ በስፋት ሲዘወተር የነበረው የሌሊት ጉዞ በተደጋጋሚ በሚያስከትለው አደጋ የተነሳ ብዙ ጊዜ ክልከላዎች ቢደረጉበትም ሙሉ በሙሉ ግን ማስቀረት አልተቻለም። አደጋዎችም እንዲሁ አልቀሩም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል ማግኘት ይገባን የነበረውን ጥቅማጥቅም ሳናገኝ እናገኝ ከስራ መሰናበታችን አግባብ አይደለም ሲሉ በአማራ ክልል በተለያዩ አካባቢዎች ይሰሩ የነበሩ ምልምል የልዩ ኃይል ፖሊስ አባላት ገለጹ። አስቴር ምስጋናው ዝርዝር አላት። ቅሬታ አቅራቢዎቹ እንደተናገሩት ወደ 200 የሚጠጉ ምልምል የልዩ ኃይል ፖሊስ አባላት ከስራ የታገዱት ከሰኔ 15ቱ ጥቃት ጋር በተያያዘ ነው። ወታደር መንግስቱ እባላለሁ። የመጣወት ከሰሜን ሸዋ ምንጃር ወረዳ ነው። ዋነኛው መንስኤው ሰኔ 15 በተደረገው ግጭት ባህርዳር ላይ ማለት ነው አሳምነው ጽጌ ሲሞት ስልክ ደውላቸዋል ወይም ደግሞ አዝናቸዋል በሚል ምክንያት ና የእሱ ደጋፊ ናችሁ የአብን አባል ናችሁ በሚል ነው የተቀነስ ነው እ ምንም አይነት ወንጀል የሰራ ነው ለህግ የሚያስጠይቀን ወይም በህግ የምንጠይቅበት ወንጀል ሰርተን አልተገኘንም። አብን ናችሁ የአሳምነው ደጋፊ ናችሁ የተ ባላችሁት በምን መልኩ ነው ፊት ለፊት ነው የተነገራችሁ? በደብዳቤ ነው የተገለጸላችሁ? አሳምነው ነው እንደሞተ በአስራ አምስት ቀኑ የልዩ ኃይል አመራሮች መጡና ስብሰባ ተደረገና፣ ጄኔራል አሳምነው ጽጌ መፈንቅለ መንግስት አድርጓል ስላደረገ በእሱ የተካተታችሁ ወይም ደግሞ የእሱ ደጋፊ የሆናችሁ ካላችሁ ይህን ማጥራት ስለሆነ በሚል መጡ አናገሩና፣ እኛ ያለ ነው በረሃ ነው ምንጃር ወረዳ ሸንኮራ አረርት የምትባል ቦታ ነው ያለችው፣ እዛ ነው ያለ ነው። እኛ ጄኔራሉ በሰዓቱ መሪያችን ነበር ነገር ግን የፈጸመውን ወንጀል አናውቅም። ተፈጸመ የሚባል ሰማን። የግድ አማራም እንደመሆናችን መሪያችንም እንደሆነ አዝነናል። ያው በቡድን ቁጭ ብለን ስናዝን ያዩ አባሎች እንደዚህ ሲሉ ነበር በሚል አቀረቡብን። ተገመገምነ። ያምን አባል ነህ አሉኝ። አይደለሁም። ያሳምነው ደጋፊ ነህ? አይደለውም። ይሄ የአማራ ክልል ፖሊስ እንጂ የአንድ ግለሰብ ወታደር አይደለውም አልኩኝ። ሻለቃውና የተወሰኑ አምሳ አለቃዎች ነው ብለው አረጋገጡና እኔ ከስራ እንድሰናበት ሌሎችንም በዚሁ ደጋፊ ናቸው በሚል ተበታትነናል። ሌላው ከሰቆጣ የመጣው ምክትል ሳጅ ላቀ ደስታ እንደተናገረው በቅርብ ባሉ አመራሮች ላይ አሉታዊ አስተያየት መስጠታቸው አሁን ለተፈጠረው ሁኔታ ደርጓቸዋል። ሐምሌ 26 27 ጀምሮ የሂስና ግለይስ ግምገማ ነበረ። ከዛ በፊት ግን ክራይ ሰብሳቢዎችን እንዋጋ ነበረ። ልክ ጓደኛ ሲናገር እንደነበረው የበጀት መጭበርበር ነበረ፣ በብዙ ግለሰቦች እንግልት ነበረ። የሚሰሩ ስራዎች ጥሩ ስላልሆኑ እነዚህ ስራዎች መስተካከል አለባቸው። የአማራ ህዝብ እንደዚህ አይነት መሪ አይደለም የሚፈልግ። በ21ኛው ክፍለ ዘመን አሰራራችን መቀየር አለብን። ስለዚህ በተማረ አንደበት ነው ሰራዊቱን ልንመራው የሚገባ የሚል አስተሳሰብ ከቲም እስከ ጋንታ ድረስ እስከ ሻለቃ በሚፈጠሩ መድረኮች እንገመግም ነበረ። ስለዚህ በዛ ላይ በምን ሰጠ ስ ላይ መሪዎች ለእኛ ጥሩ አመለካከት አልነበራቸውም። እኛን መደገፍ እየቻሉ እኛን ግን ሲያገሉ የነበረ ይህም ስህተት ነው እያለ ነበር። ከዛ በኋላ ልክ ክልሉ ላይ በሰኔ 16 በተቀነባበረው ሴራ እየተሳተፈ የሌላ ድርጅት የፖለቲካ ፓርቲ አባል የሆነ አንዳንድ የዲስፕሊን ችግር ያለባቸው ግለሰቦች መወገድ አለባቸው ተብሎ ታሰቡ ወይል ሁላችን ያስማማናል። ምክንያቱም ህብረተሰቡ በጸጥታ ይሉ ላይ አመኔታ አልነበረውም። ስለዚህ በዛ መሰረት ሳችን ተቀብለናል። ቤቱ የሰጠን ተቀብለናል። ሳችን እኛም ይህ ችግር አለብን ብለን ችግራችን ተቀብለን ደረጃ ወርደናል። ነገር ግን አሁን እኔ ለምሳሌ የታሰርኩት አንድ ጓደኛ ያለው ቤቱ አሳልፎናል ሳቸውን አውርደዋል መቀጠል ያለባቸው ግለሰቦች ናቸው ተባለ። ግን ደግሞ ሌሎች ከታሰሩ ከሁለት ቀን በኋላ ታስረናል። አባላቱ ከስራ የተሰናበቱ መሆናቸውን በሚገልጸው ደብዳቤ ላይ ብዥታ እንዳለ ነው የገለጹት። በአንዳንዶቹ ላይ ምንም ምክንያት ያልተጻፈ ሲሆን፣ በአንዳንዶቹ ላይ ደግሞ በስነ ምግባር ችግር ይላል። አንድ ፖሊስ ሲቀጠርም ሆነ ሲሰናበት በህግ ነው። ያ ህግ አሁን አልተተገበረም ባይ ናቸው። ፖሊስ ሲቀጠርም ሲሰናበትም መስፈርት አለው፣ ህግ አለው። ተከበረ ወንጀል አልፈጸምንም። ፈጽመን ከሆነ ደግሞ በህግና አግባብ አንቀጽ ተጠቅሶበት ይህን ወንጀል ፈጽመ ከዚህ ስራ ተሰናብታ ስትሰናበት ደግሞ ድጋፍ አለው። መሸኛ ሲሰጠን ትራንስፖርትና የተለያዩ ድጋፎች ተደርጎልን ወደ ህዝባችን መቀላቀል ነበረብን። ግን መንግስት ይህን አላደረግም። ሲወስደን ያደረገውን እንክብካቤ ሲመልሰን ሜዳ ላይ ነው የበተነን። መልሱ ሲመጣ ያየሽው ወረቀት የዘይነት ወረቀት ነው የተሰጠን። ይህ ወረቀት ደግሞ ምንም ሊገልጽ ነው የሚለው ወረቀቱ። የልዩ ኃይል የመሰናበቻ ቅጽ ነው የሚለው ወረቀቱ ማለት ነው። ስለዚህ የተሰናበቱበት ምክንያት ምንም የተሰናበትንበት ምክንያት የሚገልጽ ነገር የለም። ስንሰናበት የተደረገ ድጋፍ የለም። ስለዚህ ወዴት እንደምነድ ለራሱ አናውቀው። ቅሬታ አቅራቢዎቹ ከስራ ለመሰናበታቸው ተጠያቂ ያደረጉት የቅርብ አለቆቻቸው ነው። እኛ ተባረነው የምንለው በክልሉ መንግስት ሳይሆን ቅርብ ባሉ አመራሮች፣ ኪራይ ሰብሳቢዎች ቅሬታውን በመያዝ ጉዳዩ ወደሚመለከታቸው የመንግስት ተቋማት በአመራም የስራ ኃላፊዎችን ማግኘት አልቻልኩም መልስ እንዳገኘው የምመለስ ይሆናል። ሰኔ 15 ቀን በባህር ዳር እና በአዲስ አበባ በተፈጸሙ ጥቃቶች የአማራ ክልል ርዕሰ መስተዳደር እና የጦር ኃይሎች ጠቅላይ ኢታመዦር ሹምን ጨምሮ ከፍተኛ ባለስልጣናት መገደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋና አመሰግናለን። ተከታዩ ደግሞ ወደ ቡራዩ ይወስደናል። ሰሞኑን ቡራዩ በሚገኝ የፖሊስ ሰፈር ላይ በተወረወረ ቦምብ የስምንት ሰዎች መቁሰላቸው ታውቋል። ጸሐይ ዳምጠው ተጨማሪ ይዛለች። ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው መስከረም 1 2012 ዓ ም የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት አንድ ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ሲል ይናገራል። ኮንስታብል ኑርዲን እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመካከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮድኩኝ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻለም። ማታ ነው ጨልሟል። ኮንስታብል ኑረድን ጨምሮ በፍንዳታው የተጎዱ ዘጠኝ ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረድን ገልጿል። የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው። በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም ማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል። መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም። ሼኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደ እኛ ጣት ተቀስረዋል ብለን ነው መግለጫውን ያወጣ ነው። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል። እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኒ አባላት ናቸው። የእኛ አባላት ቀኑ አመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው ራት እየበሉ ነው ፍንዳታ የተከሰተው። ለአሜሪካ ድምፅ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ። ጸሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭ ነው። እንዲሁም በኤፍኤም 94.3 አህዱ ሬዲዮ ላይ ተከታተሉን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከአዳነች ፍሳዬ በእነ ብርጋደር ጄነራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። ኬንያ ከኢትዮጵያ ጋር የምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጸ። የአፍጋኒስታን ፕሬዝደንት አሽራፍ ጋኒ ፓሩዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። ዩናይትድ ስቴትስ ባለፈው ሳምንት ማብቂያ ላይ በሳውዲ አረቢያ ኢንዳይ ዘይት ላይ የድሮን ጥቃት የፈጸመችው ኢራን ናት የሚል ድምዳሜ ላይ ደርሳለች። የሳውዲ አረቢያ ንጉሥ ሳልመን ሀገራቸው ፈሪዎች ጥቃት ያሉትን የመከላከል ብቃት አላት ብለዋል። ይሁንና ዓለም አቀፍ ማኅበረሰብ አጥፊዎችን በግልጽ እንዲጋፈጥ ጥሪ ማድረጋቸው ተዘግቧል። አድማጮች የሰዓቱን የዓለም ዜና ባጫጭሩ ነበር የሰማችሁት። ወደ ሁለተኛው አጋማሽ ልንዘልቅ ነው። ታዲያ እዚህ ግድም በሙዚቃ ፋታ እናደርጋለን። የምሽቱ ዜማ ምርጫችን ተጀምረዋል። ድምፃዊው ሮፍናን ነው ትደመጫለሽ እላል ለየት ባለው ስልቱ gele du sie no al አቶ ድምፃዊ ሮፍናን ነው ትደምቂያለሽ ሲል ያቀነቀነልን ሮፍናን እናመሰግናለን። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ልንዘልቅ ነው። በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆች አሉላ ከበደና አዳኔት ፍሳየንን አሁን ሁለተኛው የፕሮግራማችን ክፍል ላይ ደርሰናል። ንግድና ምጣኔ ሀብት ይቀድማል። ከግማሽ ቢሊዮን ብር በላይ የሕዝብ መዋጮ ለአስር ሺህ ወጣቶች ስራ ይፈጥራል የተባሉ የኢንዱስትሪ ፓርኮች በወላይታ ሕዝብ በዞኑ የተለያዩ ከተሞች ሊገነቡ ነው። የኢንዱስትሪ ፓርኮችን ግንባታ ለማስጀመር ከ500 እስከ 600 ሚሊዮን ብር ያስፈልጋል የተባለ ሲሆን በተካሄደ የገቢ ማሰባሰብ መርሃ ግብርም 130 ሚሊዮን ብር መሰብሰቡን የዞኑ አስተዳዳሪ ገልጸዋል። ሌላ በኩል ትላንት በሶዶ ከተማ በተካሄደ ጊፋት አዋርድ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ለዞኑና ለሀገሪቱ በጎ ስራ ሰርተዋል የተባሉ አካላት እውቅና ተሰጥቷቸዋል። አቶ ኃይለ ማርያም ደሳለኝ በስልጣን ዘመናቸው ለፈጸሙት ጥፋት ህዝቡ ይቅርታ እንዲያደርግላቸው ጠይቀው አሁንም ለህዝብ ጥቅም እንደሚሰሩ ተናግረዋል ሲል የኢትዮጵያ የዜና አገልግሎት ዘግቧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምቤ እንዳሉት በዞኑ በህዝብ መዋጮ ለአስር ሺህ ወጣቶች የስራ እድል የሚፈጥር የኢንዱስትሪ ፓርኮች ይገነባሉ። አቶ ደጋቱ የኢንዱስትሪ ፓርኮችን ለመገንባት መነሻ የሆነው በዞኑ በርካታ ወጣቶች ስራ አጥ መሆናቸው ነው ብለዋል። ግንባታውን አሁን ለመጀመር ከ500 እስከ 600 ሚሊዮን ብር እንደሚያስፈልግ ተናግረው በቂ የአዋጭነት ጥናት በወላይታ ሶዶ ዩኒቨርሲቲ፣ በወላይታ ልማት ማህበርና በዞኑ ኢንቨስትመንት ተደርጓል ነው ያሉትም። ከትላንት በስቲያ ተካሄደ ባሉት የገቢ ማሰባሰቢያ መርሃ ግብርም በግማሽ ቀን ብቻ 136 ሚሊዮን ብር ተሰብስቧልም ብሏል። ወደ አራት መቶ እስከ አምስት መቶ ሚሊዮን ብር እናሰባሰባለን ብለን አቅደን በዛ እለት ግማሽ ቀን ላይ ላውንች አድርገናል። በዛ ፕሮግራም ላይ በመጀመሪያው ቀን ፕሮግራም ላይ የተሳተፉት የመንግስት ተቋማት ብቻ ናቸው። በዛ ፕሮግራም በግማሽ ቀን አንድ መቶ ሰላሳ ስድስት ሚሊዮን ብር በላይ ገንዘብ ነው የተሰበሰበው። ለምን ያህል ወጣት ነው የስራ እድል ሊፈጥር የሚችለው? አቶ ደገተ፣ ያው እንደምታወቀው እንደኛ ዞን በጣም በርካታ ስራ ያሉበት እንዲሁም የተለያዩ ዘርፍ ላይ መስራት የሚችሉ ለቨር ስፖርት ያለበት አካባቢ ስለሆነ ለበርካታ ሰው ስራ እድል የሚፈጥሩ ተቋማትን መፍጠር መቻል አለብን፣ የሚል እቅድ ይዘን ሁለት ሺ አስር ላይ ዲፕሎም እና ዲግሪ የያዘ ዘጠና ሺ አካባቢ ወጣት መኖሩን በጥናት ተለይቷል። ከዚህ ውስጥ በዚህ አሁን በሚጀመሩ የተለያዩ መስኮች ላይ እስከ አስር ሺ ወጣት ስራ እድል ለማፍጠር ታቅዷል። ቀጣይ ፕሮጀክቶቹ በአንድ የሚያልቁ አደለም፣ በዚህ ልክ እየፈጠረ ቁጥሩ እየጨመረ ይሄዳል ብለን እንጠብቃለን። ሌሎች የህብረተሰብ ክፍሎች የመንግስት ሰራተኞች፣ ኢንቨስተሮች፣ ነጋዴዎች ና ሌሎችም ተሳታፊ የሚሆኑበት የገቢ ማሰባሰቢያ መርሃ ግብርም እንደሚዘጋጅም ተናግሯል። ህዝቡ ተሳትፎ ለማድረግ ተነሳሲነቱን ገልጿል ያሉት አስተዳዳሪው፣ ኢትዮጵያውያንም ድጋፋቸውን የሚያደርጉበት መርሃ ግብርም ከኢትዮ ቴሌኮም ጋር በመተባበር አጭር የጽሁፍ መስመር በአንድ ወር ውስጥ ይፋ ይሆናልም ብሏል። የአገር ውስጥና የውጭ ባለሀብቶች መዋዕለ ንዋያቸውን በማፍሰስ ራሳቸውንና አካባቢያቸውን የሚያነቡበትና ተጠቃሚ የሚያደርጉበት የኢንዱስትሪ አብዮት ነው ብሏል። ለፓርኮቹ ግንባታ 250 ሄክታር መሬት በሶዶ ከተማ የተዘጋጀ ሲሆን በዞኑ በአረካና በቦዲቲ ከተሞች መሬት መዘጋጀቱ ነው የዞኑ የመንግስት የመረጃ ቋት ተዘገበው። የኢንዱስትሪያል ኢንጂኒሪንግ ማዕከል፣ የኮንስትራክሽን ግብዓት ማምረቻ፣ የቆርቆሮና ሚስማር ፋብሪካ፣ አውቶሞቲቭ ጋራጅ ና የተቀናጀ የአግሮ ፕሮሰሲንግ ፓርክ ከሚገነቡ ፋብሪካዎች መካከል ይገኙበታልም ተብሏል። በሌላ በኩል ትላንት በሶዶ ከተማ አርአያዎቻችን በረከቶቻችን ናቸው በሚል መሪ ሀሳብ በተካሄደ በጊፋት አዋርድ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ባለቤታቸው ወይዘሮ ሮማን ተስፋዬም እንዲሁም ለዞንና ለሀገሪቱ በጎ ስራ ሰርተዋል የተባሉ አካላት እውቅና ተሰጥቷቸዋል። ሀገር ውስጥና ከውጭ ሀገር ጥሪ የተደረገላቸው ሰዎች ተሳትፏል። የተለያዩ ዶክተሮች፣ ፕሮፌሰሮች በተለያዩ ዘርፎች ላይ ትልቅ ስራ የሰሩ ሰዎች ባሉበት ቦታ ነው የተከናወነው። በህይወት ያሉ ሰዎች ብቻ ሳይሆን በህይወት የሌሉ ግን ደግሞ በርካታ ስራ ሰርቶ ያለፉ አባቶች ስማቸው ተነስተው ቅና የመስጠት ስራ ተሞክሯቸው ለትውልድ እንዲተላለፍ የማድረግ ስራ ተሰርቷል። ከነኛ መካከል ብፁ አቡነ ተክለ ሃይማኖት አሉ። ሌላኛው ደግሞ የፕሮቴስታንት dan dia sebabku apa አባ አሉ የእነሱን ተግባር አርአያነታቸውን ለወጣት የማካፈል ስራ ተሰርቷል ጊፋታ ማለት የውላይታዎች የዘመን መለወጫ በዓል ሲሆን በዚሁ የተሰየመ ሽልማት ሰጪ ድርጅት ነው በፖለቲካ በንግድና ቢዝነስ በኪነ ጥበብ በትምህርት በባህልና ሃይማኖት ዘርፎች በሀገሪም ሆነ በአለም አቀፍ ደረጃ መልካም ሰርተዋል በጎ ተጽዕኖውን ፈጥሯል ለተባሉ አርባ አምስት ግለሰቦች ሽማግሌዎች ፖለቲከኞች በጎ አድራጊዎች ና የሃይማኖት መሪዎች የምስጋናና የእውቅና ሽልማት የተበረከተላቸው የፕሮግራሙ አስተባባሪ አቶ አንዳለም ሳይዳ እንዳሉት መቻቻል መከባበር ነበር ይቅርታ እርቅና መሰለ ብሔሮ ሴቶች በማገልበት የተጀመረውን አገራዊ ለውጥ ጉዞ መደገፍ አላማ ያደረገ ስነስርዓት ስርዓት ነው። አካባቢው በእውቀትና በልምድ በሀገርም ሆነ በዓለም አቀፍ ደረጃ በጎ ተጽዕኖ የፈጠሩ ግለሰቦች የወጡበት ቢሆንም በተለያዩ ምክንያት እርስ በርስ መነጋገር የመከባበርና ለጋራ አላማ በአንድነት መነሳት እድሎች እንዳልነበሩም ተናግሯል። በፖለቲካ አመራር በትምህርትና በሌሎች ጉዳዮች እስከ ዓለም አቀፍ ደረጃ ላበረከቱት አስተዋጽኦ ሽልማቱ የተበረከተላቸው የቀድሞ ጠቅላይ ሚኒስትር አቶ ኃይሌ ማርያም ደሳለኝ ተናገሩ ብሎ የኢትዮጵያ ዜና አገልግሎት እንደዘገበው ከሆነ ስነ ስርአቱ በአገሪቱ የተጀመረውን ና የአንድነት ጉዞ ለማጠናከር የጎላ አስተዋጽኦ ይኖራል ማለታቸው ነው። ጊዜው የይቅርታ ነው ያሉት አቶ ኃይለማርያም ደሳለኝ በነበራቸው የስልጣን ቆይታ ወቅትም የተፈጠሩ ስህተቶችን ህዝቡ ይቅርታ እንዲላቸው በመጠየቅ በቀጣይም ህዝቡ ተጠቃሚ ለማድረግ የድርሻቸውን እንደሚወጡም ገልጿል ነው የተባለው። የሀገር ሽማግሌዎችና የሃይማኖት መሪዎችን በበኩላቸው ወጣቶች የሰላም የመቻቻል፣ የመከባበርና ሰርቶ የመለወጥ ባህል እንዲያጠናክሩ መክረዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታን ዘብድዮስ እናመሰግናለን። ለሳምንታዊ ንግድና ምጣኔ ሀብት ነበር የቀደመውን ዘገባ ያደረሰን። አሁን ወደ ሀረር ወደሚወስደን ቅንብር እናምራ። በመግቢያችን ጠቆም ያደረግነው ቅንብር ነው። የሀረር ወደ ሀረር ያሻገረን ያለፈው 2011 ዓ ም ለሀረሪ ክልልና ለድሬዳዋ ከተሞች የተለያየ ገጽታ የነበራቸው የችግሮችና ለመፍትሄም የተደረጉ ጥረቶች አመት እንደነበረ የሀረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ እንዲሁም የድሬዳዋ ከተማ ምክትል ከንቲባ አቶ አህመድ ሙሀመድ ቡህ ገልጠዋል። የባለሥልጣናቱ የሰጧቸውን መግለጫዎች የተከታተለው አዲስ ቸኮል ነው ተከታዩን ያቀናበረው። የአረሪ ክልልና የድሬዳዋ አስተዳደር አመራሮች አዲሱን ዓመት ምክንያት በማድረግ ለጋዜጠኞች በሰጡት መግለጫ በ2012 ከ2011 በተሻለ ህብረተሰቡ እንደሚያገለግሉ ተናግረዋል። ሁለቱም አካላት በ2011 የተለያዩ ችግሮችን አሳልፈዋል። የአረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ በ2011 ስለነበሩባቸው ችግሮች እንዲህ ይላሉ። በ2011 ዓመተ ምህረት ከለውጡ በኋላ ትኩረት ሰጥተን ስንሰራባቸው ከነበሩ ስራዎች መካከል አንዱና ትልቁ አጠቃላይ የሰላምና የመረጋጋት ስራዎቻችንን የማረጋገጥና ከህገ በላይነት ጋር ይታዩ የነበሩ በርካ በርካታ ችግሮችን ለማረም ጥረት አድርገናል። በዚህም እንግዲህ አበረታች ውጤት አግኝተናል። እነዚህ አበረታች ውጤቶች በቀጣይም ሊጠናከሩ የሚገባቸው አሁንም ሙሉ በሙሉ ያልተቀረፉ ስራዎች እንደሆኑ ግምገማዎቻችን ያመላክታሉ። ከዚህ በተጨማሪ እንግዲህ በተለይም በ2011 ዓ ምት ትኩረት ሰተን እንሰራበት የነበረው በልማቱ በኩል ለወጣቶች ስራ እድል ፈጠራ ከፍተኛ ትኩረት ሰተን ለመስራት ሙከራ አድርገናል። በዚህም እንግዲህ የተገኙ ውጤቶችም አሉ። አንዳንድ መታረም ያለባቸው ጉድለቶችም አሉ። ክልል ፕሬዚዳንቱ ከገለጿቸው ችግሮች ባሻገር 2011 አንዳንድ የከተማዋ ሰፈሮች ለወራት ዋሳ ያገኙ የቆዩበት እንዲሁም የኮንዶሚኒየም ቤቶች የቀበሌ ቤቶች ና ክፍት ቦታዎች በህገወጥ መንገድ ለመውሰድ የተሞከረበትም ነበር። የድሬዳዋ አስተዳደርም በ2011 ዓ ም በብሔር በጎሳ ና በሰፈር ሲፈጠሩ በነበሩ ግጭቶች የተነሳ የተወሰኑ የአስተዳድሩ ነዋሪዎች ህይወታቸውን ያጡበት ና የቆሰሉበት፣ በርካቶች ከሰፈር ሰፈር ወይም ከቀበሌ ቀበሌ የተፈናቀሉበት፣ ቀላል የማይባል ንብረትም ይወደመበት ነበር። ይህ የሰላም እጦት በልማት ላይ ስላስከትለው ተጽዕኖ ምክትል ከንቲባው አቶ አህመድ ማህመድ ቡህ እንዲህ ይገልጹታል። ባለፈው አመት ከተማው ላይ ያው ብዙ ችግሮች ነበሩ ከጸጥታ ጋር በተያያዘ ማለት ነው። ስለዚህ በዛ ዓመተ ምህረት ይሰራሉ ተብለው ከታቀዱት 183 ፕሮጀክቶች ወደ 53 ፐርሰንቱ ናቸው የተከናወኑት። ያው አንደኛው ያው የጸጥታ ችግር ስለነበረ የድሬዳዋ አስተዳደር ከሰላም እጦት ባሻገር የሕገ ወጥ መሬት ወረራ ና ከወር በፊት ጀምሮ ደግሞ በአስር ሺዎች የሚቆጠሩ የከተማ ነዋሪዎችን ያጠቀው የችኩንጉንያ ወረርሽኝም የ2011 ዋነኛ ችግሮች እንደነበሩ ነዋሪዎች ና የአስተዳደሩ አመራሮች በተለያየ ጊዜ ሲገልጹት የነበረ ነው። በሀረሪ ክልል ና በድሬዳዋ አስተዳደር ይስተዋሉ የነበሩ ግጭቶች ና የሕግ በላይነት ችግሮች በ2011 ሁለተኛ አጋማሽ ከመቀነሳቸው አንጻር በ2012 የተሻለ አፈጻጸም እንደሚኖራቸው ሁለቱም አመራሮች ተስፋ አላቸው። የሀረሪ ክልል በ2012 ትኩረት ሰጥተው ስለሚሰሩ ጉዳዮች አቶ ኦርዲን ይህም ብለው ነበር። በ2012 ዓመተ ምህረት አጠቃላይ የክልሉን ነዋሪ በልማቱ ተጠቃሚ የማድረግ ስራዎች ተጠናክሮ አሁንም የሚቀጥል ይሆናል። በዚህ መሰረት አሁንም ዘንድሮ ትልቁ ትኩረታችን የወጣቶች ስራ እድል ፈጠራ ይሆናል ብለን አስቀምጠናል። ከዚህ በተጨማሪም በኢኮኖሚው ዘርፍ በተለይም በግብርና በቱሪዝምና በማዕድን ልማት ላይ ከፍተኛ ትኩረት ሰጥተን የምንቀሳቀስበት ሁኔታ ይኖራል። ከዚህም በተጨማሪ ለአርሶ አደሩ ለግብይት የሚያመቹ መሰረተ ልማቶች የማሟላ ስራ ሰፊውም የሚካሄድበት ይኖራል። በተለይም ከመንገድ ጋር ከውሃ አቅርቦትና ከመብራት ጋር የሚነሱ ጥያቄዎችን ሙሉ በሙሉ አስፈላጊውን በጀትና ሌሎች ተዛማጅ ግብአቶችን አሟልተን ወደ ስራ የምንገባበት አጋጣሚ ይመቻቸል የሚል እምነት ነው ያለን። ከዚህ በተጨማሪም ለትምህርትና ጤና አስፈላጊ ትኩረት ሰጥተን ጎን ለጎን ደግሞ ከተማ ላይ የሚነሱ ጥያቄዎችን ከፍተኛ ትኩረት ሰጥተን የምንሰራበት አጋጣሚንም እናመቻቻለን። ለምሳሌ ያክል ከተማ ላይ በተለይም ከዋጋ ንረት ጋር የሚቀርቡ በርካታ ቅሬታዎችን በተመለከተ ከሀገር አቀፍ አቅጣጫዎች መነሻ ማድረግ አጠቃላይ ዋጋን የማረጋጋት ስራ በክልላችን በሰፊው ምንሰራበት አጋጣሚ ይኖራል። በተለይ ከተማ ላይ ከዚህ ጋር ተያይዞ የሚነሳው የትራንስፖርት ችግርን በተመለከተ የጀመርናቸው ስራዎች አሉ። እነዛን ሙሉ በሙሉ በ2012 ዓ.ም የከተማ ማህበረሰብ በተቀናጀ መልኩ የትራንስፖርት ችግር የሚፈታበትን አጋጣሚ ይመቻቻል የሚል እምነት ነው ያለን። በሌላ በኩል እንግዲህ በ2012 ዓ ም ከፍተኛ ትኩረት እንሰጣለን ብለን ካስቀመጥናቸው ስራዎች መካከል የህግ የበላይነትን ማረጋገጥ ያስፈልጋል። በተለይም ዜጎች በሰላም ወጥተው በሰላም እንዲገቡ ያለምንም ስጋት ሁሉም ቦታ ላይ ተዘዋብረው እንዲሰሩ የማስቻል ስራ በተጠናከረ መልኩ ይቀጥላል። የድሬዳዋ አስተዳደርም ዋነኛ ትኩረት ናቸው ያላቸውን አቶ አህመድ እንዲገልጿቸዋል። ወደ መቶ ሰማንያ አምስት ፕሮጀክቶች ናቸው በጀት ያገኙና የጸደቁት ማለት። ስለዚህ እነዚህ መቶ ሰማንያ አምስት ፕሮጀክቶች በዚህ አመት ይከናወናሉ ማለት ነው በሰላም አንጻር ደግሞ ስናይ በአሁኑ ዓመት ከባለፈው ዓመት የተሻለ ስለሆነ ሙሉ በሙሉ ተስፋ አለኝ ማለት ይቻላል። ፕሮጀክቶቹ በሙሉ ይጠናቀቃሉ ማለት ነው በዚህ ዓመት መጨረሻ ላይ እና ፕሮጀክቶቹ በአጠቃላይ ምን ምን ይመስላሉ የሚለው የተለያዩ ፕሮጀክቶች አሉ። ሶፍት ፕሮጀክቶች ቢባሉ አሉ፣ ስልጠና፣ እንዲሁም ሌሎች እንትን የያዙ ማለት ነው። ሌላዎቹ ደግሞ ግንባታ ፕሮጀክቶች አሉ። ግንባታ ፕሮጀክቶች ስንል በሙሉ አንድ ላይ ያርጊያቸው ነው የመጠጥ ውሃ፣ የመንገዶች የቢሮ የመሰረተ ልማት ማለት እነዚህ እነዚህን ያጠቃልላሉ ማለት ነው። በአጠቃላይ የመልካም አስተዳደር ችግር ብናይ ብዙ መልካም አስተዳደሮች ችግሮች ሲነሱ ነበር። ስለዚህ ድብ ደረጃ በደረጃ እነዛ ችግሮች የተፈቱ ይገኛሉ። ለምሳሌ አንድ ጉዳይ ያነሳችሁት አሁን የመሬት ጉዳይ፣ በአጠቃላይ የመሬት ጉዳይ በፊት እዚህ ቢሮ አንድ ላይ ተጨናንቀው ነበረ የሚባለው፣ አሁን ኪራይ የተጠቀሙ ነው። ስለዚህ አዲስ ቢልዲንግ ተገንብቶ አልቋል። በዚህ ወር ውስጥ ወደ አዲሱ ቢሮ ይገቡና በተስፋፋ መልኩ ስራውን እንዲያከናውኑ ማለት ነው። ስለዚህ

ፈጣን አገልግሎት ያገኛል የሚል ተስፋ አለ። የስራ ዕድል ፈጠራ በተመለከተ በአሁኑ አመት ወደ ሀያ ሺህ ወጣቶች የስራ ዕድል እንፈጥራለን ብለናል እና እነዚህ ሀያ ሺህ ወጣቶች በተለያዩ ሴክተሮች በተለያየ ኤሪያዎች ማለት ነው የስራ ዕድል ሁሉም እንዲ ፍላጎቱ ማለት ነው ፊት በሚያደርግበት ቦታ ሁሉም እየተሰካ ወደ ስራ ዕድል ፈጠራ እንገባለን የሚል እትን ያለ ከጤና አንጻርም የቺኩንጉንያን የወባን ና የደንግ ወረርሽኞችን ለመከላከል ትንኞችን ማጥፋት ወሳኝ ቅድመ ሁኔታ መሆኑን በመረዳት ከዚህ አንጻር የተቀናጀ ስራዎች እንደሚሰሩም አቶ አህመድ ጨምሮ ገልጸዋል። አመራሮች ለ2012 ለኢትዮጵያ ሕዝብ የሚያስተላልፉት መልእክት አላቸው። አቶ አህመድ መሀመድ ቡህ መላው ለኢትዮጵያ ብሔር ብሔረሰቦች፣ ለኢትዮጵያ ሕዝቦች እንዲሁም ለድሬዳዋ ነዋሪዎች በሙሉ እንኳን ለአዲሱ አመት በሰላም አደረሰን። ላለው ሰላም እንጠብቅ፣ ወደ ልማት አንድ ላይ ሆነን እንግባ። አንድ ላይ ሆነን ከሰራን ሀገራችን እንቀይራለን፣ እናሳድጋለን። ስለዚህ በድጋሜ እንኳን ለአዲሱ አመት አደረሳቸው። ላለው አመሰግናለሁ። አቶ ወርድን በድሬ በ2012 ዓ ም በ2011 ዓ ም አቅደን ያልተገበርናቸውን መልካም መልካም ስራዎች የምንተገብርበትና ለላቀ ሀገራዊ አንድነትና ለላቀ ለውጥ የምንዘጋጅበትና እነዚህንም በውጤት የምናይበት ወቅት እንደሚሆን ሙሉ እምነት አለኝ። በድጋሚ እንኳን አደረስን ለማለት ወዳለሁ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ አሁን ሐኪሙን ይጠይቁ ነው በተለያዩ ወቅታዊ ፕሮግራሞች ሲያቢያ ሲሸጋገር የቆየና በአንድ አነጋጋሪ ሰ ጉዳይ ዙሪያ ያተኮረ ተከታታይ ቅንብር የመጨረሻ ክፍል ነው። በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው። ለጥያቄዎቹ ሙያዊ ትንታኔያቸውን የሚሰጡን የዘወትር የፕሮግራሙ ተባባሪ በዚህ በዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለ ገዳ እንዲሁም በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍ ደራሲ ዶክተር ዋርት ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀጥሎ ይቀርባል። አንዳንድ ጊዜ ያለቦታ ቦታው የተላከ እንደሚባለው አይነት ስሜት አለ፣ ቁጣ አለ። ነገር ግን ያ ቁጣ ትክክለኛ መሰረትም ቢኖረው ያሰቡትንም ላይ ያስገኙ ወደ ውዝግብና ግጭቶች እንዲያመሩ በመፍቀድ ፋንታ ለምን ትርጉም ያለው መፍትሄ የሚያስገኝ ሌሎችንም በኃይል የማይጫን መላ አይታሰብም? ለምን ሚዛን ጠፋ? የስነ ልቦና አለም ለዚህ የሚላቸው ነገሮች ካሉ ፕሮፌሰር ዮናስ ለዚህኛው ደግሞ እርሶ ላስቀድምና ወደ ዶክተር ዋልት ንጉስ እመልሳለሁ። አንድ ነገር እዚህ ላይ ማለት መፈልገዋ ሉላ በአጭሩ ለማስቀመጥ ይሄ ሰልፍ ሳቦታጅንግ ቢሄቪየር ራስን በራስ ውድቀት ውስጥ መክተት የሚባለው ይሄ ነው። ይህንን ነገር አሁን ፕሮፌሰር ስቲቨን ሄይስ ዩኒቨርሲቲ ኦፍ ኔቫዳ በደንብ ያጠኑት ነገር ነው። እና ስድስት ነገሮች አምጥተዋል። አንደኛው አንድ ሰው ራሱን መጀመሪያ መጠየቅ ያለበት ለምንድን ነው የምኖረው? በዚህ ይቻለም ምናልባት ለፖለቲካ ድርጅት፣ ለቤተሰብ ለጤና፣ ለተለያየ ነገር ብሎ ይሄ ቫሊዩ ክላሪፊኬሽን የሚለው አለ። ከዛ ሁለተኛው ኮሚትድ አክሽን ማለትም ይሄንን የምኖርበትን ነገር ስራዬ ብዬ ከታተለዋለሁ። ሶስተኛ ደግሞ ከፈጠርነው ታሪክ ጋር አንድ ሰው ከሁኔታዎች በዚህ ነገር እንደዚህ ስለሰራው እኔ ይሄ ነኝ ብሎ ማስብ የለበትም እኔ የራሱን ሕልውና የራሱን ማንነት መመዘን ያለበት ጥሩውንም፣ መጥፎውንም፣ ኒውትራሉንም በመመዘን ነው። ሰልፍ አስ ኮንቴክስት ይሉታል። በዛ ደግሞ አንድ ነገር አንድ ሰው ካለው ሀሳብ ጋራ መጣበቅ አያስፈልግም። ለምሳሌ አንድ ተማሪ ወድቃለሁ ብሎ ከመጀመሪያው ነው ካሰበ ከዚህ ሀሳብ ጋር ፊዥን ከዚህ ሀሳብ ጋር ሰውየው ከተዋሃደ ወደ ጥናት ቤት ከመሄድ ይልቅ ወደ መርጫ ቤት መሄድ ያስባል ማለት ነው። ወደ መጠጥ ቤት መሄድ ያስባል ማለት ነው። ይሄንን ያስታወጡት ደፊውዥን፣ ፈንጠር ብሎ ሀሳብን ልክ የሌላ ሰው ሀሳብ አስመስሎ ቆም ብሎ ማሰብ ያንን የሌላ ሰውን ሀሳብ እንደሚመለከቱት ራቅ ብሎ ማለት ነው። መልካም ደፊውዥን ይልታል እና ይሄንን ነገር አውጥቶ ለግለሰብ ስነ ልበናዊ ላይ በቡድንም አሁን እንደ ደቡብ ሱዳን በአንዳንድ ቦታዎችም ተጠቅመውበታል። በኤች አይ ቪ ለደቡብ አፍሪካ፣ በኤፕለፕሲ በሽታ በተለያየ ሁኔታ ይህን ነገር ተጠቅመውበታል። እኛም ኢትዮጵያ ውስጥ ይህን ነገር ለማስገባት እየሞከር ነው እና ይሄ ያልከው ራስን በራስ ፉርሽ ማድረግ ሰልፍ ሳቦታጂንግ ቢሄይቨር እናየዋለን። አሁን በእውነት የብዙዎች የፖለቲካ ቡድኖች ሶሻል ሚዲያ ሰዎችም፣ ሁሉም እኮ ህዝቡ ቢወዳቸው ቢቀበላቸው ደስታቸውን አይችሉም። ነገር ግን ልክ ዋና አላማቸው በህዝቡ ዘንድ ተወዳጅ መሆን ከሆነ ወደዛ የሚወስዳቸው መንገድ ግን ጭራሽ የሚያዳልጥ ጭቃ ውስጥ ነው የሚከተሉት። ይሄ ሰልፍ ሳቦታጅን ቢሄቪየር ራስን በራስ ማስደናቀፍ የታወቀ ነገር ነው። ያንን ከስነ ልቦና ከስነ አምሮ አንጻር ከዚህ የተገኙትን ውጤቶች ህዝባችን ውስጥ የማሰራጨት ደግሞ የኛ ኃላፊነት ነው። መልካም ዶክተር ዋልተንግዝ እኔም አሁን ፕሮፌሰር ዮናስ ባለው ላይ የምጨምረው ነገር ምንድን ነው? መጀመሪያ እውነት መነጋገር ጥሩ ነው። እና የእኛ ትልቁ ተግዳሮት የሚበዛው የህብረተሰባችን ክፍል በቅጡ የተማረ አይደለም ከሀሳብ ተነጥሎ ሀሳብን ፊት ለፊት ቁጭ አድርጎ ሀሳብን እንደ መልኩ እንደ ቅርጹ በደንብ ለማየት ሰልፍ ሪፍሌክቲቭ የሆነ ምክንያቱም መጨረሻ ላይ አሁን ፖለቲከኞች ብናይ አክቲቪስት የሚባሉትንም ብናይ ህዝብ ነው ተገን የሚያደርጉት ህዝብም ነው መጨረሻም ፖለቲከኞችን የሚመርጠው እና ማመዛዘን ችሎታ ለሀገሪቱ ጤንነት ለሀገሪቱ ፖለቲካዊና ኢኮኖሚያዊ ጤንነት በጣም ቁልፍ ነገር ነው። አሁን ያለው ማህበራችን እንደዛ አይደለም፣ ግን እንደዛ እንዲመጣ ነው ምን ሞግተው አሁን ምናልባት የሚያዳምጡ አንዳንድ እኔ ልንገሮት ሲዳሞ ክፍለ ሀገር እያለው ህፃን ሆኜ በሲዳማ ባህል አንዱ አንዱን አያቋርጥም በውይይት አንዱ አንዱ ሲጨርስ የመስማት ሪፍሌክት የማድረግ ይሄ እንደዚህ አይነት ባህላዊ ነገሮች አሉ በየቦታው አማራውም አለና ኦሮሞውም። ግን አሁን ያለው ትውልድ ይሄንን ወርሶ አለ የሚለው ነው የኔ ጥያቄ እንጂ ባህሉም አለን። አሁን እሱ እንዳሉት በዳሞ ኦሮሞን ባህል ብንሄድ ቤተሰቦቻችን ተጣልተው ሽማግሌዎች ተጋብዘው ቤት መጥተው አይተን የለ እንዴ? እንዴት መደማመጥን የሚያክል ባህል እንዳላቸው። ችግሩ አሁን ያለው ወጣት የሚበዛው የማህበራችን ክፍል ለባህሉ ታይ ነው ጥያቄ በግለሰቦች የሚገለጠውን በስፋት የሚታይ ከመሆኑ አንጻር ይመስለኛል ዶክተር ዋልተንጉስ እንደሱ ያሉት። አዎ በዚህ ከተስማማ አግሬሽን ትልቅ ችግር ነው። አሁን እኛ ጋር ስጋት ላይ ሊጥ የሚችል ችግር ነው። ሌላውን ባለመታገስ፣ ሌላውን በማንቋሸሽ ይበዛ ደግሞ ሌላውን በማሳደድ እየተገለጠ ነው ያለው። ለመዳን የሚጠቅመን ነገር ምንድን ነው? የዓለምን ታሪክ በተወሰነ መልኩ በቅጡ ማየት ነው። አሁን በተለይ ማስ አግሬሽን በሚለው ነገር ላይ ብዙ ሰዎች እንደምስል ናዚዎችን ነው። እና ናዚዎች በጣም የተማሩ ሰዎች ነበራቸው። ጀርመን በሁለተኛው ዓለም ጦርነት አካባቢ በቴክኖሎጂ በኢንጂነሪንግ፣ በሜዲሲን፣ በፊዚክስ፣ በኬሚስትሪ በጣም ላቅ ያለ ቦታ ላይ የደረሰች ሀገር ነበረች። በሚሊቴሪ ብናይ ከፍተኛ የሆነ የሚሊቴሪ ኃይል ነበራት። ግን ከአግሬሽን አተረፈች ወይ ስንል አላተረፈችም። ፕሮፌሰር ዮናስ እንዳለንና ዶክተር ዋልት ንጉስ ዳርጌን እናመሰግናለን። አድማጮች፣ ቀደም ብለን ያላሰማናችሁ አንድ ዘገባ እናስከትላለን። የሳውዲ አረቢያ ንጉሥ ሳልመን አገራቸው የፍሬዎች ጥቃት ያሉትን የመከላከል ብቃት አላት ነው ያሉት። ይሁንና ዓለም አቀፍ ማህበረሰብ አጥፊዎቹን በግልጽ እንዲጋፈጥ ጥሪ ማድረጋቸው ተዘግቧል። ባለፈው ሳምንት መጨረሻ በሳውዲ አረቢያ የነዳጅ ዘይት ጣቢያ ላይ የደረሱት ጥቃቶች የኢራን እጅ አለባቸው ነው ያሉት። ቆንጅት አየናት ያጠናቀረችው ነው። በሳውዲ አረቢያ የነዳጅ ማምረቻ ዋና ጣቢያዎች የደረሰው ተከታታይ የድሮን ጥቃት ውጥረቱን ማባባሱን እንደቀጠለ ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባህሬን አልጋወራሽ ሳልማን ጋር በዋይት ሀውስ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ ጉባኤ ቁርጥ ባለመልኩ ኢራንን ተጠያቂ ሊያደርጉ ተቃርበው ነበር። ያንን በእርግጠኝነት ስንደርስበት ወዲያውኑ እናሳውቃቸዋለን፣ ግን እንደዚያ ነው የሚመስለው። ከኢራን ጋር ጦርነት ውስጥ ለመግባት እንደማይፈልጉ አጥብቀው ያስገነዘቡት ሚስተር ትራምፕ፣ ሆኖም ዩናይትድ ስቴትስ በወታደራዊ ረገድ ዝግጁ ነች ብለዋል። የደረሰው በጣም ትልቅ ጥቃት ነው። ግን ሀገራችን ከዚያ በጣም ብዙ ጊዜ እጥፍ በሚበልጥ ጥቃት በቀላሉ ምላሽ ልትሰጥ ትችላለች። መጀመሪያ ግን በደንብ አጣርተን ማወቅ አለብን። የሳውዲው የነዳጅ ማምረቻ ላይ ለደረሰው ጥቃት በኢራን የሚደገፉትና የየመንን ዋና ከተማ ሰንአን የሚቆጣጠሩት ሁቴዎቹ አማጽያን ቡድን ኃላፊነት ወስዷል። ተከትሎ በደረሰን ዜና ደግሞ ጥቃቱን ያደረሱት ድሮኖች እና ዝቅ ብለው የሚምዘገዘጉ ሚሳይሎች የተነሱት ከኢራን ምድር ስለመሆኑ ማረጋገጣቸውን የዩናይትድ ስቴትስ የስለላና ወታደራዊ ባለሥልጣናት አስታውቀዋል። በስም ያልጠቀሳቸውን ባለስልጣናት ጠቅሶ ሲቢኤስ የተባለው የዜና አውታር ሚሳይሎቹና ድሮኖቹ የኩዌትን የአየር ክልል እያቋረጡ መብረራቸውን ነው የዘገበው። ከዓለም የዘይት አቅርቦት ስድስት ከመቶው የሚሆነውን ያስተጓጎለው የሳውዲ አረቢያን የነዳጅ ዘይት ምርት ማሳዎች የደበደበው ጥቃት ከሀያ በላይ በሚሆኑ ድሮኖችና ሚሳይሎች የተፈጸመ መሆኑን ባለስልጣናቱ አስታውቀዋል። ቴሄራን ደግሞ በጥቃቱ ፈጽሞ እጅ አልገባም ስትል አስተባብላለች። የቀረበባትን ውንጀላም የለየለት ውሸት ብላ ውድቅ አድርጋለች። የኢራን ፕሬዚደንት ሐሳን ሩሃኒ የየመን ህዝብ ራሱን የመከላከል ህጋዊ መብቱን ስራ ላይ የዋለ ነው። የደረሰው ጥቃት ለቀደመ ጥቃት በአጸፋነት የተወሰደ ነው። ስለዚህ ዋናው መፍትሔ የሚሆነው ጥቃቶቹን ማቆም ነው። የየመኑ ቀውስ ፖለቲካዊም መፍትሄም ጭምር የሚሻ ነው። በየመን የተባ የኤርትራ ፕሬዚደንት ኢሳይያስ አፈወርቂ ከተባበሩት የአረብ ኤሚሬቶችና ከሱዳን ጉብኝታቸው በኋላ ወደ ኢትዮጵያ መሄዳቸውን ምንጮቹ እንደጠቆሙት ጠቅሶ የአስመራ ሪፖርተራችን ትላንት ዘግቦ እንደነበር ይታወሳል። ስለተባለው ጉብኝት ከኢትዮጵያ በኩል የወጣ መግለጫ እንዳልነበረም አሳውቀናል። ይሁን እንጂ ብርሃነ በርሀ ባደረገው ማጣራት ፕሬዚዳንቱ ወደ ኢትዮጵያ አለመሄዳቸውን አረጋግጧል። በመሆኑም ስለ ትናንቱ ዘገባ ይቅርታ እንጠይቃለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሰብሳት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ አሉላ ከበደና አዳነች ፍስሀዬንን ከአቀናባሪያችን ብርሃን ሀይሉ ና ከተተኪው ስርጭት መሀንዲስ እንዲሁም ከዋና አዘጋጁ ሰለሞን አባተና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ጤና